the voice of America. የነጻነት ትግል ቀንዲል የሆኑት የደቡብ አፍሪካ የመጀመሪያው ጥቁር ፕሬዚደንት ኔልሰን ማንዴላ ማዲባ አረፉ። የጤናቸው ሁኔታ እጅግ አሳሳቢ ሆኖ ላለፉት በርካታ ወራት በቅርብ የሕክምና ክትትል ሥር የቆዩት ማንዴላ ኅዳር 26 2006 ዓ ም ያረፉት በ95 ዓመት ዕድሜያቸው ነው። በቀጥታ በተሰራጨ ንግግራቸው የማዲባን ዜና ዕረፍት ለዓለም ያረዱት የደቡብ አፍሪካ ፕሬዚደንት ጃከብ ዙማ ለነጻነት ያለመታከት ያደረጉት ትግል የዓለምን ክብር አተረፈላቸው ብለዋል። ከል ለብሰው የመርዶ ቃሎቹን ያሰሙት ፕሬዚደንት ጃከብ ዙማ እንዲህ አሉ። ኔልሰን Peacefully, in the company of his family, around 2050, on the 5th of December 2013, he is now resting. He is now at peace. The democracy we had gathered in Masrach, the man who Nelson Rolihlahla <laughs> Mandela, I honour you. Because what we have done, we have done. 2006 ዓ ም ከምሽቱ 2 ሰዓት ከ50 ደቂቃ ላይ በኢትዮጵያ ከምሽቱ 1 ሰዓት ከ50 ደቂቃ አካባቢ በሰላም አርፈዋል። አሁን እረፍት ላይ ናቸው። አሁን ሰላም ላይ ናቸው። ናቲንግ ካን ዲሚኒሽ አር ሰንስ ኦፍ ፕሮፋውንድ ን ኢንዱሪንግ ሎስ። ሀገራችን እጅግ ታላቅ ልጇን አጣች። ሕዝባችንም አባት አጣ። ምንም እንኳ ይህ ቀን እየቀረበ እንደነበር ቀደም ብለን ብናውቅም እጅግ የጠለቀና የከበደውን የማጣታችንን ስሜት ግን አንዳች ነገር ስንኳ አያቃልለውም። ኔልሰን ማንዴላ አንድ ላይ ሰብስበውናል። የምንሸኛቸውም ሁላችንም አብረን ሆነን ነው ለምንወዳቸው ማዲባ መንግስታዊ የስንብት ስነ ስርዓት ይደረግላቸዋል አሉ ጃከብ ዙማ ፕሬዚደንት ዙማ እክለውም ጊዜው ለደቡብ አፍሪካውያን እጅግ የጠለቀ ሐዘን ጊዜ ደግሞም የደቡብ አፍሪካውያን የታላቅ ቁርጠኝነት መገለጫም ጊዜ መሆኑን ተናግረዋል ማዲባ ማዲባን የራሳቸው አድርገው ያቀፉ እርሳቸው የቆሙላቸውን ቁም ነገሮችም የራሳቸው አድርገው የያዙ በመላው ዓለም ያሉ ሚሊዮኖች ሕዝቦችን በሕሊናችን እናስባለን ብለዋል ዙማ። ከሕዳር 27 2006 ዓ ም አንስቶ የማዲባ የቀብር ሥነ ሥርዓት እስኪፈጸምም የአገሪቱ ባንዲራ በየዋልታው ላይ በግማሽ ዝቅ ብሎ እንዲሰቀል ማዘዛቸውንም ፕሬዝደንት ዙማ ተናግረዋል። የማንዴላን እረፍት መነገር ተከትሎ ከጥቂት ደቂቃዎች በኋላ የራሳቸውንና የሀገራቸውን ሐዘን የገለጹት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኔልሰን ማንዴላ ቀደም ሲል ለተለሙት የነጠረ ሐሳባቸው ኖሩ፣ እውንም አደረጉት ብለዋል። በብርቱ ክብራቸውና በማይታጠፍ ጽናታቸው ማዲባ ደቡብ አፍሪካን ለወጡ፣ ደግሞም ሁላችንንም አነቃቁን ብለዋል። ፕሬዚደንት ኦባማ አክለው በኔልሰን ማንዴላ ከተነቃቁ ሚሊዮኖች አንዱ እኔ ነኝ ያሉት ኦባማ፣ በዚህም ምክንያት የመጀመሪያው የፖለቲካ አቋማቸውና እንቅስቃሴያቸው አፓርታይድን መቃወም እንደነበር አስታውሰዋል። ማንዴላ ከእስር የተፈቱለት በፍርሃቱ ሳይሆን በተስፋው ከተመራ የሰው ልጅ ምን ማድረግ እንደሚችል እንድገነዘብ አድርጎኛል ብለዋል። የመጀመሪያው የዩናይትድ ስቴትስ ጥቁር ፕሬዚደንት ስለ መጀመሪያው የደቡብ አፍሪካ ጥቁር ፕሬዚደንት የሚሰማቸውን የጠለቀ ክብር ሲናገሩ፣ እናም አሉ ኦባማ በዓለም ዙሪያ እንዳሉት ብዙዎች ሁሉ እናም ኔልሰን ማንዴላን የራሴ ህይወት ኔልሰን ማንዴላ ከደነገጉት ተምሳሌትነት ውጪ ምን ሊመስል እንደሚችል ሙሉ በሙሉ መገመት አልችልም። በመሆኑም በህይወት እስካለሁ ከእርሳቸው ለመማር የታደልኩትን እየሠራሁ ኖራለሁ። ደግሞም አሉ ኦባማ ለማዲባ ክብር ከዋይት ሐውስ ቤተ መንግሥታቸው ያስተላለፉትንና በቀጥታ የተሠራጨ መልእክታቸውን ሲያጠናቅቁ ኔልሰን ማንዴላ ስለ ኖሩት ሕይወት ለአፍታ ቆም ብለን ምስጋናችንን እንስጥ፣ ለዚያ ሰው የታሪክን ሂደት በእጆቹ ጨብጦ የሞራልን ጥልቅ ሁለንተና ደጋን ወደ ፍትህ አቅጣጫ ላዞረው። ሚስተር ኦባማ ሐዘናቸውን በሀገራቸውና በመንግሥታቸው በባለቤታቸው ሚሼል ኦባማና፣ በቤተሰባቸው እንዲሁም በራሳቸውም ስም ከገለጹ በኋላና ከዚያም በፊት የቀድሞዎቹ ፕሬዚደንቶች ጆርጅ ቡሽ ቀዳማዊ፣ ጆርጅ ቡሽ ዳግማዊ፣ ቢል ክሊንተን ከባለቤቶቻቸውና ከቤተሰቦቻቸው ጋር ሆነው ያስተላለፏቸው የሐዘን መልእክቶች በየመገናኛ ብዙሃኑ ተደምጠዋል። ዓለም ከየአቅጣጫው ሐዘኑን እያሰማ ነው። በዓለም ዙሪያ የሐዘን ቀን የሐዘን ጊዜ ነው። መላ የሰው ልጅ አንድ ውድ ሀብቱን በሕይወት አጥቷልና። ፕሬዚደንት ኦባማ እንዲህ አሉ ሂ ኖ ሎንገር ቢሎንግስ ቱ አስ ሂ ቢሎንግስ ቱ ዚ ኤጅስ። እንግዲህ እርሳቸው የእኛ አይደሉም፣ እርሳቸው የዘል ዓለማዊነት ናቸው።